በደቡባዊ ኔዘርላንድስ የቬልድ ሃቨን ከተማ ከትናንት ጀምሮ እስከ እሁድ ድረስ ሊካሄድ የነበረው ስብሰባ የተቋረጠው በተነሳበት ተቃውሞ ነው ተብሏል። የአካባቢው ባለሥልጣናት ባወጡት መግለጫ ለስብሰባው የሰላም ዋስትና መስጠት እንደማይቻል ገልጸው ስብሰባው የማይካሄድ መሆኑን አስታውቀዋል። ወይዘሪት ፌቨን ሶሎሞን በበኩሏ ለዶችቬሌ በስልክ በሰጠችው አስተያየት ስብሰባው ከህዝብ በተነሳበት ተቃውሞ መሰረዙን ገልጻ ቀድሞውንም ስብሰባው መታሰቡ ትክክል አልነበረም ብላለች የአንድ አምባገነን መንግስት ዴሞክራሲያዊ በሆነ ሀገር መጥቶ ደጋፊዎችን ለመመልመል መሞከሩ ተገቢ አልነበረም። በመሆኑም ይህ ስብሰባ እንዳይካሄድ በተለይ ብዙ የተሰቃዩት የኤርትራ ወጣት ስደተኞች ሊፈቅዱ አልቻሉም በማለት ይህ በእንግሊዝኛ ዋይ ፒኤፍጂ የሚባለው ቡድን የገዢ ፓርቲ ፒኤፍዲጄ የወጣቶች ክንፍ ነው ብላለች። ዩዝ ዲፓርትመንት ኦፍ ፒ ኤፍ ዲ ጄ ውች ኢዝ ዘ ኦንሊ ሩሊንግ ፓርቲ ኢን ኤሪትሪያ ኔዘርላንድስ ከገቡ ስድስት አመት የሆናቸው ዶክተር ብርሃነ ተክለ ደግሞ በትናንትናው ተቃውሞ ተሳታፊ የነበሩ ናቸው። የተቃውሞውን ዓላማና የሆነውን ለዶቼ ቬሌ እንዲህ በማለት አስረድተዋል። የሚደረገው የፒኤፍ ዲጄ ኮንፈረንስ ህገ ወጥ ነው ብለን ነው የምናምነው እኛ ምክንያቱም አንድ የኤርትራን ህዝብ የሚያሸብር እና የሚያሳድድ ያለው ስርዓት በህግና ፍትህ ባለበት ሀገር መጥቶ ደግሞ ህዝብን የሚከፋፍል ህዝብን የሚያጠፋ መርዝ እንዲነዛ አልፈለግነውም። በዛም ደግሞ ተቃውሟችን ማሳየት አለብን ብለን ነው የተነሳሳን። ተቃዋሚዎቹ ዘልቀው ወደ አዳራሽ ለመግባት ሲሞክሩ ከፖሊስ ጋር ግጭት እንደተፈጠረና ጥቂቶችም እንደታሰሩ ሆኖም ቆይቶ የታሰሩት እንደተፈቱና ስብሰባውም እንደማይካሄድ እንደተገለጸላቸው ዶክተር ብርሃነ አክለው ገልጸዋል። በስብሰባው የሚሳተፉት የገዢው ፓርቲ ደጋፊዎች የሚባሉት እነማን ናቸው? መሰብሰብስ መብታቸው አይደለም ወይ? ለምን መቃወም አስፈለገ? ለሚለው ጥያቄ እንደገና ዶክተር ብርሃን ኮንፈረንሱ ላይ የሚሳተፉ ብዙም አላውቃቸውም፣ ግን ብዙም ከኤርትራ ጋር ትስስር ያላቸው ብዬም አላምንም እኔ። ምክንያቱም በብዛት እዚህ ውጭ ሀገር ተወልደው ያደጉ ነው በሀገሪቱ ውስጥ ያለውን ችግር በደንብ የሚያውቁትም አይመስለኝም፣ እውቀትም ስለሚያንሳቸው አንዳንዶች ደግሞ በጥቅም ሊሆን ይችላል ብዬ ነው የማምነው። በቁጥር ስታያቸው ግን በጣም ጥቂት ናቸው። ግን የእነሱን የፕሮፓጋንዳ ኮንፈረንስ መደረግ በአንዳንድ ዩቲብ ላይም አሉ የተቀዱ። ይሄ የማነ ገብረአብ የሚባለው የአማካሪ የስርዓቱ መሪ ጥላቻን የሞላበት አጥፏቸው፣ ደብድቧቸው፣ ሌላም ሌላም ያለበት ንግግር ያደረገበትም ሰሚናርም ያደረገበትም የከሁለት አመት በፊት የነበረው አለና አሁንም ይህም የእሱም ቀጣይ ነው። የሚቀጥለውን የጥላቻና የክራይም አድቮኬት የሚያደርገውን ሰው ለራሱ ህገወጥ ነው። ከዛ በላይም እኛ ችግር አለብን ሀገራችን ላይ ስርዓቱን እንደማንኖረ አርጎ አርጎን ሀገራችንን፣ ህዝባችንን ጥለን ያው ምድረ በዳውን ስቃዩም ብዙ ችግር ባህሩም መሞት በመንገድ ላይ ይህ ሁሉ አልፈን ሰላም ያለበት አገር ህግ ያለበት ሀገር ደርሰን ልናስ ስንልም ጭራችንን ተከትለው እዚህ መጥተው መጥተው እናጥፋችኋለን ሲሉ እኛም ራስን መከላከል ለራሳችንም ስጋት ስለም ስላደረብን ነው። አሁን የራሳችንን መብት ልንጠብቅ ብለን ነው የወጣ ነው። ያሀው አጥፊ የሆነ ስርዓት እዚህ መጥቶ ሰላም እንዲነሳን ስለማንፈልግ ከህገወጥ የሚያደርገውን ስብሰባም መቃወም ስላለብን ነው የወጣ ነው። እኛ ገበያው ንጉሴ ለዶቼ ቬሌ ራዲዮ ብራስልስ።